በሰጥ አገባ በምሽቱ መሰናደው በኢትዮጵያ ወቅታዊ ጉዳዮች ላይ ያጠነጠነ ክርክር ነው የያዘው። የአዲሱ ጠቅላይ ሚኒስትር ኃይለማርያም ለማርያም ደሳለኝን አስተዳደርና ቀጣዩን አገሪቱ ልትከተል የምትችለውን አቅጣጫ አስመልክቶ የተሰነዘሩ የሁለት ወገን እይታዎችን የሚፈትሽ ክርክር ነው። የክርክሩ ተሳታፊዎች ባለፈው ሳምንት በጠቅላይ ሚኒስትሩ ምርጫ ዋዜማ የተንደረደሩበት እናስቀድም እና የዛሬና የነገይቱ ኢትዮጵያን ወደሚመለከቱ ርዕሰ ጉዳዮች እናምራ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ምክሩ ተሳታፊዎች ራሳቸውን በማስተዋወቅ ይጀምራሉ። ሳባራለሁ የምኖረው በአሜሪካ ሲያትል በሚባል ከተማ ዋሽንግተን ክልል ውስጥ የሚገኝ ሀገር ነው። በኢትዮጵያ ፖለቲካ ጉዳዮች ብዙ ጊዜ ተሳትፋለሁ። ነው መስናማ እንባላለሁ ምኖረው ሆላንድ ኔዘርላንድ አምስተርዳም ነው። በኢትዮጵያ ፖለቲካ ውስጥ ያው ለረጅም ጊዜ ተሳትፌያለሁ አሁንም በፖለቲካ ውስጥ አክቲቭ ነኝ። አመሰግናለሁ እንግዶች፣ የሁለታችሁንም በቀጥታ ወደ ክርክሩ እንዘልቃለን። እስኪ አሁን ካሉ ሁኔታዎች እንነሳ። በዚህ ሰዓት በኢትዮጵያ ያለውን ሁኔታ ከምትረዱበት እንደ ግለሰብም እንደ ገለጻችሁትም በፖለቲካ በንቃት እንደሚሳተፉ ግለሰቦች ምንድን ነው የምታውቁት? አቶ መኮንን እርሶን ላስቀድም። አመሰግናለሁ አቶ አሉላ። በመጀመሪያ ደረጃ መቼም ባለፉት ሳምንታት ውስጥ ተከበሩት ጠቅላይ ሚኒስትራችን በሕይወታቸው አልፈዋል። ሁላችንም ስናዝን ነው የከረም ነው። እኔም በጣም አዝኛለሁ። ይህን መግለጽ ስለፈለግኩ ነው። ይህን ካልኩ በኋላ የሀገራችን ጉዳይ በሳቸው አመራር ባለፉት በተለይ አስር ዓመታት ውስጥ ትልቅ ለውጥ የመጣባት ሀገር ሆና ትገኛለች በኢኮኖሚውም በፖለቲካውም በተለይ ደግሞ ገበሬው፣ አርብቶ አደሩ በገጠር አካባቢ የሚገኘው ከሰማንያ ፐርሰንት በላይ የሚሆነው የኢትዮጵያ ማህበረሰብ ህይወቱ እንዲለወጥ ትልቅ አስተዋጽኦ አድርገውልን አልፈዋል። አሁን ደግሞ ኢትዮጵያ እናት ሀገራችን ያለችበት ሁኔታ እሳቸው የተውት ነገር እንዲቀጥል ሁኔታዎች እየተስተካከሉ አንዳንድ ነገሮች የሚደረጉበት ሁኔታ ላይ ነው ያለው። አዲስ ጠቅላይ ሚኒስትር ተመርጦ ሁኔታዎች በዛ ቀጥለው የበለጠ ደረጃ የምንደርስበት ሁኔታ የሚመጣበት ሁኔታ እየተመቻቸ ነው ብዬ ነው እኔ አሁን ያለውን ሁኔታ ማየው። አቶ መኮንን ወደ አቶ መስፍን ከመሻገሬ በፊት አንድ ሁለት ብለው በአጭሩ የሚገልጹልኝ፣ ከጠቅላይ ሚኒስትር መለስ ዜና እረፍት በኋላ ዛሬ በዚህ ሰዓት አገሪቱ በማ እንደምትመራ እንዴት እየተዳ ደረች እንደሆነ፣ ቀጣዩ ሁኔታ ምን እንደሚሆን እንደ ዜጋ ምን ያውቃሉ? በተጨባጭ እንዴትስ ማወቅ ቻሉ? ጥሩ። ያው አገሪቱ በምን ሁኔታ ላይ እንደምትገኝ ወደፊቱም አቅጣጫዋ እንዴት እንደሚሆን ያው በመንግስት በኩል በስልጣኑን ተረክበው እየመራ ያለው የኢህአደግ የፖለቲካ ፓርቲ አመራሮች እና የመንግስት ባለስልጣን ነግረውናል። ህዝቡም ቢሆን ያንኑ ኃላፊነት ሰጥቷቸዋል። በዛ ሁኔታ እንደሚቀጥል ነው የሰማ ነው። ሀገሪቱ በምን ሁኔታ ላይ ነው የምትገኘው? ማን ነው የሚመራት በሚለው ደረጃ እኔ እንደማየው እና እንደሚመለከተው ከሆነ የኢትዮጵያ ህገ መንግስት አንቀጽ ሰባ ሶስት እስከ ሰባ አምስት ባለው በተደነገገው መሰረት ምናልባት ራሱ ህገ መንግስቱ እንኳን አንዳንድ ክፍተት ይኖረዋል፣ መሻሻል አለበት የምንላቸው ጉዳዮች ቢኖሩም አሁን የያዘውን መልክና ገጽታ እንደያዘ ህገ መንግስቱ እየተከበረ አገሪቱ በምክትል ጠቅላይ ሚኒስትሩ ተተኪነት እየተመራች እየተካሄደ እንዳለ ተደጋግሞ መንግስት የገለጸው ነው። ሁኔታውንም የምናየው ያንን የሚያመለክተው። መልካም አቶ መስፍን፣ በእርሶ በኩል ዛሬ ኢትዮጵያ ያለችበትን ሁኔታ በማንና እንዴት እየተዳደረች እንደሆነ፣ ቀጣዩ እጣና የአገሪቱ ሁኔታ ምን እንደሆነ የሚረዱትን የሚያውቁትን እንደ አቶ መኮንን እርሶም አንድ ሁለት እያሉ ሊገልጹልኝ የሚችሉት ነገር ካለ ያ በመጀመሪያ አሁን የኢትዮጵያ ሁኔታ እርግጠኛ ያልሆነ ሁኔታ ውስጥ ነው ያለችው ሀገሪቷ ማለት ይቻላል። ከመጀመሪያው ጀምሮ ጠቅላይ ሚኒስትሩ ታመው እዚህ አውሮፓ መጥተው ሕክምና መከታተል ከጀመሩ እኛ እንደምናምነው ህይወታቸው አለፈ ከተባለበት ከአንድ ወር አስቀድሞ ጀምሮ ለህዝቡ የሚደርሰው ኢንፎርሜሽን፣ በመንግስት በኩል የሚሰጠው መረጃ ግልጽነት የጎደለው ነው። በጣም በሚያሳዝን መልኩ የኢትዮጵያ ህዝብ ከአንድ አቅጣጫ ብቻ በሚፈስ መረጃ እንግዲህ እየተደረገ ነው ያለው። ያ ብቻ አይደለም። ጠቅላይ ሚኒስትሩም ህይወታቸው ካለፈ በኋላ መንግስት በሚፈልገው መንገድ ህብረተሰቡን በተለያየ መንገድ ሀዘኑ እንዲገልጽ አስገዳጅ ሙከራዎች ጭምር እየተደረጉ ቲያትር የሚመስል አይነት ነገር ነው ሲታይ የነበረው። በእርግጥ እንደ ሰው ጠቅላይ ሚኒስትሩ ታመው ህይወታቸው ማለፉ የሚያሳዝን ቢሆንም እንደ ፖለቲካ መሪ ጠቅላይ ሚኒስትሩ ስራ መስራት ካልቻሉበት ጊዜ ጀምሮ፣ ህይወታቸውም ካለፈ በኋላ በትክክል በተገቢ መንገድ መተካት አለባቸው የሚል እምነት አለኝ። ይሄ ግን አሁን ሲሰራ አይታዩም። ይሄ እንግዲህ የቆየ የድርጅቱ የገዢው ፓርቲ ልምድ እንደሆነ ነው የሚያሳየው። አንድ ጠቅላይ ሚኒስትሩ ራሳቸው ተተኪ መድበው አለማለፋቸውን የሚያሳይ ነው። ይሄ በተለያዩ መንግስት በሚሰጣቸው መግለጫዎች፣ መንግስት በሚያስተላልፋቸው መልእክቶች ይታያል። እንደ ቅድም አቶ መኮን እንደገለጹት ሕገ መንግስቱ ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በሌለበት በአስቸኳይ ኃላፊነቱን ወስዶ እንዲሰራ ይላል። ነገር ግን አሁን ይሄ ነገር በተግባር ሲውላ ናይ አቶ መስፍን ጣልቃ ልገባ ነው። ይቅርታ አቶ መኮንንን ቀደም ብለው እንደሰሟቸው እርስዎም እንደገለጹት በህገ መንግስቱ ድንጋጌ መሰረት ምክትል ጠቅላይ ሚኒስትሩ አገር እያስተዳደሩ ነው። አሁን የኢህአዴግ አመራር አገሪቱን በደንቡና በህጉ መሰረት እያስተዳደረ ነው ነው ያሉት አቶ መኮንን። በዚህ አልስማማ ምክንያቱም የጠቅላይ ሚኒስትሩ መሞት በመጀመሪያ በመንግስት የመገናኛ ብዙሀን በይፋ ሲነገር ምክትል ጠቅላይ ሚኒስትሩ በትክክል ቦታውን ወስደው የጠቅላይ ሚኒስትርነቱን ስራ እንደሚሰሩ በይፋ ተነግሮ ነበር። ከዛ በኋላ ግን በመንግስት የሚሰጡ መግለጫዎች የሚወሰዱ አንዳንድ እርምጃዎችን ስናይ ያንን የጠቅላይ ሚኒስትርነት ቦታ እሳቸው ሸፍነው እየሰሩ እንዳልሆነ ነው ማረጋገጥ የምንችለው። እንዲያውም አሁን ያለው ሁኔታ የሚያሳየው ይሄ የሀገር ጉዳይ ነው እንጂ የፓርቲ ጉዳይ አይደለም። ገዢው ፓርቲ እስኪወስን ድረስ የሀገር ጉዳይ አለ ጠቅላይ ሚኒስትር ኦልሞስት ከአንድ ወር በላይ አሁን ልንቆይ እየተገደድን ያለበት ሁኔታ ይሄ የህገ መንግስት ጥሰት ነው፣ የህግ ጥሰት ነው። እንደነ ጋና ሌሎች ሀገሮች እንደምናየው ፕሬዚዳንቱ በሞተ በሰዓታት ጊዜ ውስጥ ነው ምክትል ፕሬዝዳንቱ ሙሉ የፕሬዚዳንትነት ስልጣን ተሰጥቶት ስራውን የሚሰራው። በእኛ ሀገር ግን የምናየው ከዚህ የተለየ ነው። በጣም ፍጹም የተለየ ነገር ነው። ይሄ የሚያሳየው ኢህአዴግ ራሱ የኔ የሚለውን ህገ መንግስት እያከበረ እንዳልሆነ ነው የሚያሳየው። ምክንያቱም በህገ መንግስቱ መሰረት ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በሌለበት የጠቅላይ ሚኒስትሩን ኃላፊነት ወስዶ ይሰራል የሚል ነው ያለው። ግን ያ ነገር አሁን በተግባር ሲፈጸም አናይም። እንዲያውም አሁን የሚደርሱ አንዳንድ መረጃዎች ሌሎች ተጨማሪ ምክትል ጠቅላይ ሚኒስትሮች ተመድቡ ያው አቶ ኃይለማርያም ደሳለኝ በሦስት ወይ በአራት ምክትል ጠቅላይ ሚኒስትሮች አጋዥነት ስራው እንዲሰራ ሊደረግ እንደሆነ ይሄ የሚያሳየው ሕጉን በሚፈልጉበት መንገድ እየወሰዱ ሀገሪቱን ለመምራት ሙከራ እየተደረገ መልካም። አንዳንድ መረጃዎች ያሉት አቶ መስፍን የመረጃዎችን ግልጽ አለመሆን ሊያመላክት ይችል ይሆናል። ይሄ በጥቂት ቀናት ውስጥ የምናየው ነው። አቶ መኮንን ወደ እርስዎ ልምጣ። የኢትዮጵያ ጉዳይ የፓርቲ ጉዳይ የሆነ ነው የኢህአዴግ ጉዳይ እያደረገው ነው ብለዋል። ምን አስተያየት አለዎት? ጥሩ። አቶ አሉላ ባጭሩ ቶ መስፈን ኢትዮጵያ ውስጥ የተሰራው ቲያትር ነው ብለዋል። ይሄ እውነት ትክክል አባባል አይደለም። ኢትዮጵያ ህዝብ በጠቅላይ ሚኒስትሩ ሁኔታ አዝኖ የወጣበትን ሁኔታ ስሜትን የገለጸበት ነው እንጂ ቲያትር የተሰራበት ሁኔታ አልነበረም። ሌላው ደግሞ አንዳንዴ በሚወሩ ወሬዎች ላይ አንዳንድ አቋም እየወሰዱ ያሉበት ሁኔታዎችን ተናግረዋል። በዚህ ደረጃ ይሄም እንዲሆን የሚያደርገው ምናልባት አንዳንድ ጊዜ መንግስት መረጃ መስጠት በሚገባው ጊዜና በሚገባው ሁኔታዎች ላይ ተገቢውን የሆነ መረጃ ስለማይሰጥ ለእንደዚህ አይነት ነገሮች እያጋለጠ ሁኔታዎችን እየሰጠነ ያለው በዚህ ሁኔታ የኢትዮጵያ መንግስት በእርግጥ የተሻለ ስራ መስራት እንዳለበት ልናገር። ይህንን ካልኩ በኋላ እኔ አቶ መስፍን ምን ያህል የኢትዮጵያን ህገ መንግስት አነበቡት መጠራጠር ጀምር ያለሁ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ሕይወታቸው ካለፈ በኋላ ምክትል ጠቅላይ ሚኒስትሩ ተክተዋቸው እየሰሩ እንዳለ መንግስት ደጋግሞ ተናግሯል። ህገ መንግስታችን የሚለውም አንቀጽ ሰባ ሶስት ንዑስ አንቀጽ አንድ የሚለው ጠቅላይ ሚኒስትሩ ከህዝብ ተወካዮች አባላት መካከል ይመረጣል ነው እንጂ የሚለው ምክትል ጠቅላይ ሚኒስትሩ ባለሙሉ ስልጣን ጠቅላይ ሚኒስትር ሆኖ ታክቦ ይሰራል አይልም። በምክር ቤቱ አብላጫ ወንበር የያዘው ፓርቲ መንግስት ተረክቦ ጠቅላይ ሚኒስትር ይመርጣል ነው እንጂ የሚለው እዲ አሁኑ በፕሬዚደንሻል ምርጫ ሀገር እንደምናየው ጠቅላይ ሚኒስትር አይሆንም። ደግሞ ይህንን ጠቅላይ ሚኒስትር ለመምረጥ ደግሞ ፓርቲው ራሱ ተሰብስቦ ጠቅላይ ሚኒስትር የሚመርጥበት መተዳደሪያ ደንብ አለው። ፓርላማው ድምፅ ሰጥቶ አጽድቆ ሲሰጠው ያኔ ነው ጠቅላይ ሚኒስትር መሾም የሚችለው። የህጉ አከራካሪነት ህገ መንግስቱን አንቀጾች በተናጥል በግልጽ የመረዳትና የማንሳቱን ጉዳይ ጊዜው እናቆይና አቶ መስፍን እድል ሰጦታለሁ። አቶ መኮንን በአነሷቸው ነጥቦች ላይ መልስ እንዲሰጡ። አቶ መኮንን፣ ግን አንድ ቀደም ያለ ጥያቄ አልመለሱልኝም። የኢትዮጵያ ወቅታዊ ሁኔታ ቀጣይ ጠዋም ጨምሮ የገዢው ፓርቲ ጉዳይ ብቻ እየሆነ ነው ብለዋል። ለዛ ምን መልስ አለሁት? እንግዲህ አቶ አሉላ በሁለት ሺ አስር ምርጫ ላይ እንዳየ ነው የኢትዮጵያ ሕዝብ ድምፁን ሰጥቶ የሀገሪቱን ዕጣ ፈንታ አስተዳድረኝ ምራኝ ብሎ ለኢህአደግ ሰጥቶታል። ይሄንን የሕዝብ ውሳኔ ማክበር አለብን። እኛ መጠየቅ ያለብን ኢህአደግ ያንን ኃላፊነት ይዞ አገሪቱን በትክክል አቅጣጫ እየመራ ነው ወይ ብለን ነው መጠየቅ ያለብን እንጂ ኢህአደግ በአሁኑ ሰዓት ከተሰጠው ሕዝብ የሰጠውን ስልጣን አንድ ድርጅት ስላኮረፈ አንድ ተቃዋሚ ስላኮረፈ፣ እርቅ ስለጠየቀ ኑበሉ በሉ ስልጣኑን ተጋሩ ቢል እሱ ራሱ ህዝብ የሰጠውን ኃላፊነት መጻረር ነው። ላኳያ ግን ምንድን ነው ማለት ያለብን ተቃዋሚዎቹ ኢትዮጵያ ውስጥ እንደ ልባቸው ይንቀሳቀሳሉ ወይ? ይሰባሰባሉ ወይ? አማራጫቸውን ማቅረብ የሚችሉበት ሁኔታ አለ ወይ? ለወደፊቱስ ምርጫ እየተዘጋጁ ነው ወይ? አሁንስ ደግሞ አገሪቱ ላይ መሰረታዊ ለውጥ ለማምጣት በሚደረጉ ግብ ግቦች ላይ የተቃዋሚው ፓርቲ አመራሩ ይሁን አባል ምን አስተዋጽኦ እያደረጉ ነው? እነዚህ ነገሮች ራሱ ተቃዋሚው ገምግሞ ለወደፊቱ ራሱን ማዘጋጀት ነው እንጂ ያለበት አሁን ኢህአዴግን ስልጣን አጋሩን። ይሄ በተለይ አንዳንዴ የንሰባሰብ እንታረቅ በሚል በተድበሰበሰ ጥሪ ላይ ስልጣን ለመጋራት መሞከሩ ለተቃዋሚውም ጥሩ አካሄድ አይመስለኝም ኢህአዴግም ይሄንም ቢያደርግ ከህዝብ የተሰጠውን ሀላፊነት አለመወጣት መስሎ የምታየኝ መልካም አቶ መስፍን በዚህ ላይ አስተያየት ለመስጠት እንደሚፈልጉ ገምታለሁ በአጭሩ ግን አቶ መኮንን ያ በምርጫ ተገኘ ያሉት ሀላፊነት አገር የሚያስተዳድር ገዢ ፓርቲ እርስዎ ጎደለ ያሉትን መረጃዎችን በአግባቡና በሰአቱ ለህዝብ ማሳወቅን አይጨምርም ወይ ህዝቡ ስለ አገሩ ሁኔታ ምን አይነት መጪ ቀጣይ እጣ እንዳለው ጨምሮ በሰዓቱ ማወቅ የለበትም ወይ? ያ የገዢው ፓርቲ ኃላፊነት መሆን አልነበረበትም ወይ? እኔ በዚህ ጉዳይ ላይ ደጋግም የጽፍ ያለው ከአንተም ፕሮግራም ከአሁን በፊት የቀረቡት ጊዜ የጠቅላይ ሚኒስትሩ የታመሙ ጊዜ ተናግሬ ያለሁ። ባለስልጣኖቹንም ማውቃቸውን በማገኝበት ጊዜ በምደውልበት ጊዜ እናገራለሁ። በዚህ ጉዳይ ላይ የኢትዮጵያ መንግስት የተሻለ ስራ መስራት አለበት። በዚህ ጉዳይ ላይ የተሰጠውን ኃላፊነት የማይወጣ ከሆነ ደግሞ ያው የኢትዮጵያ ህዝብ በድምፁ ይቀጠዋል ብዬ ነው ማልፈው ይህን ጉዳይ። ስለዚህ በችግርነቱ የሚቀበሉት ነው? አዎ ተቀብየዋለሁ፣ ጥፊየዋለሁ። ይሄን ነገር እኮ የኢትዮጵያ መንግስት ጉዳዩን ቢሰራው እኔ መዚህ ፕሮግራም የወጣው እኮ አልናገርም ነራታሉላ። መልካም። አቶ መስፍ በኩል ይህንን አንድ ጊዜ እንደሚከሰት ችግር ብቻ አድርጎ መውሰድ ተገቢ አይመስለኝም። እሳቸው አቶ እንትና እንዳነሱት ኢህአዴግ በኩል አቶ መኮንን ይቅርታ በኢህአዴግ በኩል እንደ ፓተርን ተይዞ ያለ ነገር ነው። ከመጀመሪያው ጀምሮ ጠቅላይ ሚኒስትሩ ስራ መስራት አቅቷቸው ሆስፒታል ከገቡ ጊዜ ጀምሮ በመንግስት ይሰጡ የነበሩ መረጃዎች የተሳከሩ መረጃዎች ናቸው። ወጥነት የሌላቸው መረጃዎች ናቸው። ህዝቡን ግራ የሚያጋቡ መረጃዎች ነበሩ። በተጨማሪ እኛ ባለን መረጃ ጠቅላይ ሚኒስትሩ ህይወታቸው ያለፈው መንግስት ከገለጸበት ቀን ቀደም ብሎ ነው እንደሆነ በጣም የተጨበጠ ማስረጃ አለ። ምንድን ነው ያ መረጃ አቶ መስፍን? ይህንን ነገር ኢንተርናሽናል ክራይሲስ ግሩፕ ሪፖርትን ያነበበ ማንኛውም ሰው የጠቅላይ ሚኒስትሩ ህይወት ያለፈው ከዛ መንግስት ከገለጠው ቀን ቀደም ብሎ እንደሆነ በእርግጠኝነት መናገር ይችላል። የብራስልስ ምንጮች የሚያረጋግጡትም ያንን ነው። ያ በመንግስት ሆነ ተብሎ የፒአር ስራን የተሰራው። ምክንያቱም ዝም ብለህ ስታየው ጠዋት ላይ ነው ለህዝቡ እንዲነገር የተደረገው። በደንብ ተዘጋጅቶ፣ በሚዲያ በደንብ ተቀነባብሮ፣ ጠዋት ላይ ልክ እንደ መርዶ ነው ለህዝቡ እንዲነገር የተደረገው። ይሄ ነገር ኢህአዴግ ላለፉት ሀያ አንድ አመታት ይዞት የመጣው የህዝብ ግንኙነት ስራ ነው እና አሁንም ይሄ ነገር እንደቀጠለ ነው ያለው። አያዛልቅ፣ የትም አያደርስም። ምክንያቱም ይሄ ነገር አሁን አገሪቷ የተለያዩ የፖለቲካ ኃይሎች አስቸጋሪ የሆነ ጥያቄዎች የሚያነሱባት ሀገር ነች። እነዚህም ጥያቄዎች በተገቢው መንገድ፣ በሰላማዊ መንገድ፣ በእርቅና በሰላም መፍታት ሳይቻል እንደጀመር ነው እንቀጥላለን ማለት የትም የሚያደርስ አይደለም። የተገኙት የተባሉት እድገቶች ድል ቢኖረን ስለ እያንዳንዱ የኢኮኖሚ እድገት ስለተባለውም መጣ ስለተባለ እኩልነትም ስለ ሌሎችም ነገሮች ብዙ ነገር መናገር ይቻላል። ግን ይሄ አሁን የተያዘው ኢህአዴግ የሚለው ነሳቸው በጀመሩት መንገድ እንቀጥላለን የሚለው ነገር የበለጠ አገሪቷን ወደ ባሰ ችግር፣ ወደ ባሰ ቀውስ የሚመራ ነው። የዛሬውን እዚህ ላይ እንቋጫለን። አቶ መስፍን አማን ከአምስተርዳም ሆላንድ፣ አቶ መኮንን ካሳ ከሲያትል ዋሽንግተን፣ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።